ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 6 2010 ዓም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ አዲሱ አበበና ጤና ይስጥልን። ክቡራትና ክቡራን፣ እኔም ሰሎሞን አባተንን። አዲስ አበባ ውስጥ በነፋስ ስልክ ላፍቶ ክፍለ ከተማ በተለይ ሀና ማርያም በሚባለው አካባቢ ከ6000 ያላነሱ ቤቶች በመፍረሳቸው ተበደልን ያሉ ነዋሪዎች ድምፃቸውን አሰምተዋል። ራይል የሚባልለ ቀርሳ ኮንቶማ ጋሮዳ የሚባላለ ወረዳ አስራአንድ አለ ጨፌ ማንጎ የሚባላለ ግራፍ ሰፈር አለ መሳይ ሰፈር የሚባላለ ይሄ ሁላ ሰፈር ይሄ የእኛ ኤሪያ ግራፍ ሰፈር እና ጋሮዳ የሚባለው ብቻ ከአንድ ሺ ዘጠኝ መቶ አባወራ በላይ የሚኖርበት ማንጎ ጨፌ የሚባለው ከሶስት ሺ ምናምን አባወራ በላይ የሚኖርበት ቀርሳ ኮንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺ አባወራ የሚኖርበት ነበረ። ቤቶቻችን ፈርሰውብናል ከሚሉ የአካባቢው ሰዎች የአንዱን ድምፅ ነው የሰማችሁት። ከአዲስ አበባ አስተዳደር ለጊዜው ምላሽ ማግኘት አልተቻለም። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አዲሱ፣ ከኢትዮጵያ ውጭ ያለው የኦሮሞ ዲሞክራሲያዊ ግንባር ከመንግሥት ጋር ድርድር ጀመረ። መንግሥት ከሌሎች የዲያስፖራው ተፎካካሪ ወገኖች ጋርም ውይይቴን እቀጥላለሁ ይላል ዲሞክራቲክ ኮንጎ ሪፐብሊክ ውስጥ ኢቦላ እንደገና አገር ሽቶ 19 ሞቱ፣ ዩናይትድ ስቴትስ ቴልአቪቭ የነበረ ኤምባሲዋን በኦፊሴል ወደ ኢየሩሳሌም አዛወረች የሚሉ ዋና ዋናዎች ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኦሮሞ ዴሞክራሲያዊ ግንባር በቅርቡ በኢትዮጵያ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግሥት ከፍተኛ ልዑካን ጋር ከግንቦት 3 እስከ አራት 2010 ዓ ም ውይይት ማካሄዱን ትናንት ይፋ ያደረገውን መግለጫ ጠቅሰን መዘገባችን ይታወሳል። በወቅቱ የተባለው ስብስብ መካሄዱን ከመንግሥት በኩል ለማረጋገጥ ያደረግነው ጥረት አልተሳካም። የኢትዮጵያ ዲሞክራሲያዊ ፌዴራላዊ ሪፐብሊክ መንግስት ዛሬ ይፋ ባደረገው መግለጫ መቀመጫውን ከሀገር ውጭ ካደረገውና የኦሮሞ ዴሞክራሲያዊ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን አስታውቋል። ከኦዴግ ባለሥልጣናት ጋር ቀደም ሲል ድርድር መካሄዱንም አረጋግጧል። የመንግሥቱ መግለጫ የግንባሩ አመራሮች በቅርብ ቀናት ውስጥ አዲስ አበባ እንደሚገቡ ጠቅሶ ቀሪ ድርጅቶችም ድርድሮችም እንደሚደረጉ ይጠበቃል ብሏል። መንግስት ወደፊትም ህገ መንግስቱን ባከበረና ሰላማዊ በሆነ መንገድ በሀገራቸው የፖለቲካ እንቅስቃሴ ውስጥ ለመሳተፍ ከሚፈልጉ አካላት ጋር ለመወያየትና ለመደራደር ዝግጁ መሆኑንም መግለጫው አብራርቷል። መግለጫው በመጨረሻም የሀገሪቱን ህገ መንግሥት ተቀብለው በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች ጋር ለመደራደር ዝግጁ መሆኑን በገለጠው መሠረት ለተፎካካሪ የፖለቲካ ፓርቲዎች ጥሪ ማስተላለፉንም አስታውሷል። በቅርቡና ከዚያም ቀደም ሲል በሞያሌ የተካሄዱትን ግድያዎች እንዲሁም ቤንሻንጉል ጉሙዝ ውስጥ የዜጎች መፈናቀልን እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የምርመራው ውጤት ተጠያቂነትን ማረጋገጥ ነው ሲሉ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኛነት ጥያቄዎችም ትክክል አይደሉም ባይናቸው ናቸው። ኮሚሽነር አዲሱ ኮሚሽነሩ ለቪኦኤ ማብራሪያ ሰጥተዋል። በመጽሔት ዘገባ ይዘናል። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ የኢቦላ ወረርሽኝ ዳግም ተከስቶ ለ19 ሰዎች ሞት ምክንያት መሆኑን የዓለም ጤና ድርጅት ደብልዩ ኤች ኦ ይፋ አደረገ። ድርጅቱ ዛሬ ሰኞ እንዳስታወቀው በሰሜናዊ ምዕራብ ኢኳቲዮር ክፍለ ሀገር ውስጥ 39 ሰዎች ህመሙ እንዳለባቸው ታውቋል። ከእነዚህ መካከል ሶስቱ የጤና ጥበቃው ማዕከል ሠራተኞች ናቸው። የኮንጎ ጤና ጥበቃ ሚኒስቴር እና ደብሊው ኤች ኦ እነዚህን በህመሙ የተያዙ ሰዎች አድራሻ እየፈለገ የኢቦላ ክትባት ሙከራ በመስጠት ላይ እንደሚገኝም ተገልጧል። የኪንታሮት ትኩሳት የሚቀሰቅሰው የኢቦላ ቫይረስ የሚተላለፈው ህመሙ ካለበት ሰው ወይም እንስሳ ሰውነት ውስጥ በሚወጣ የፈሳሽ ግንኙነት ነው። ትናንት እሁድ የዓለም ጤና ድርጅት የልዑካን ቡድን የድርጅቱን ዲሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስን ጨምሮ በአሁኑ ወቅት ህመሙ ያገረሸባትን የኮንጎዋን ቢኮሮ ከተማ መጎብኘቱም ታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ቴል አቪቭ ይገኝ የነበረውን የኤምባሲዋን ወደ ኢየሩሳሌም በይፋ አዛወረች። እርምጃው ከፍልስጤማውያን እና ስፋት ካለው የዓለም አቀፍ ማኅበረሰብ ክፍል ጠንካራ ተቃውሞ ገጥሞታል እየተባለ ነው። ኢዛቤላ ኮኮሊ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ኢየሩሳሌም ውስጥ ይቆማል ለተባለው የአሜሪካ ኤምባሲ ህንፃ መስሪያ ሰፊ ቦታ እየተፈለገ እንደ መሸጋገሪያ ሆኖ የሚያገለግለው ቀድሞም እዚያው የነበረው የቆንሲላ ቢሮ ይሆናል። ኤምባሲውን ላለማዛወር ብዙ ፕሬዚደንቶች የማስተላለፊያ ትዕዛዞችን በጸጥታ ምክንያት እያሉ ሲፈርሙ ቆይተዋል። ፕሬዚደንት ትራምፕ የኤምባሲውን መቀመጫ እያዛወሩ ያሉት ኤምባሲው እዚህ ኢየሩሳሌም ውስጥ የመሆኑ ጉዳይ የብሔራዊ ጸጥታ ቅድሚያ ስለሆነ ነው። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሞኑችን ካደረጉት ንግግር የተወሰደ ነው የሰማችሁት። ማምሻውን በደረሰን ዘገባ መሠረት ከእስራኤል የጸጥታ ኃይሎች ጋር በተፈጠሩ ግጭቶች ቢያንስ ሃምሳ ሁለት ፍልስጤማውያን መገደላቸውና በመቶዎች የሚቆጠሩ መቁሰላቸው ታውቋል። ሁኔታውን እየታዘቡ ያሉ ነቃሾች የእስራኤል ኃይሎች ወደ ሰው በቀጥታ መተኮሳቸውን እየተቃወሙ ሲሆን እስራኤል ግን እርምጃውን እየወሰደች ያለችው ተቃዋሚዎቹ ፍልስጤማውያን በአጥሩ ላይ አደጋ ለመጣል በማስፈራራታቸው መሆኑን አስታውቃለች። እስራኤል የማትከፋፈል ኢየሩሳሌም ዋና ከተማነች ስትል ፍልስጤማውያኑ ግን ምስራቅ ኢየሩሳሌም የመጭ መንግሥታችን ዋና ከተማ ነች ባይ ናቸው። አንድ የሰሜን ኮሪያ የልዑካን ቡድን ዛሬ ሰኞ ለውይይት ቤዢንግ መግባቱን የጃፓንና የደቡብ ኮሪያ ዜና አውታሮች ዘገቡ። የሰሜን ኮሪያው ልዑካን ቡድን አባላት ቤጂንግ እንደ ደረሱ ዲያሆታይ በመባል ወደሚታወቀው ጌስት ሃውስ፣ ማለት የእንግዶች ማረፊያ ነው የተወሰዱት። የአሁኑ ጉብኝት የሚካሄደው የሰሜን ኮሪያው መሪ ኪም ጆንኡን ከቻይናው ፕሬዚዳንት ሺ ጃምፒንግ ጋር በሰሜናዊቷ ምስራቅ ከተማ ዳሊያን ውስጥ ተገናኝተው ከተወያዩ በኋላ ነው። ይህም ባለፈው መጋቢት ወር ከተገናኙ ወዲህ ለሁለተኛ ጊዜ ነው የተደረገው። እንደዚሁም ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የፒዮንግያንግ ጉብኝት በኋላ እንደሆነም ይታወቃል። የሰሜን ኮሪያው መሪ ኪም እና የዩናይትድ ስቴትሱ ፕሬዝዳንት ትራምፕ በመጪው ሰኔ አምስት ቀን ሲንጋፖር ውስጥ ይገናኛሉ ተብሎ እንደሚጠበቅም ይታወቃል። በእስልምና የቀን መቁጠሪያ መሰረት የእምነቱ ተከታዮች ነገ ማክሰኞ የሮመዳንን ጾም ይጀምራሉ። ሙስሊም ምእመናን በዚህ የጾም ወቅት ከጠዋት እስከ ማታ ከእህል ውሃ ይታቀባሉ፣ ቁርአን ይቀራሉ። ጾሙ ሌላም አዝናኝና አስደሳች ገጽታ እንዳለው ይነገራል። ቀኑን ሙሉ ጾመው ማታ ሲያፈጥሩ ቤተሰብ በአንድነት ተሰብስቦ እየተጨዋወተና እየተዝናና ይበላል፣ ይጠጣል። ሮመዳን ለማይጾሙ ወይም ዕድሜያቸው ለመጾም ላላደረሰ ሕፃናት የሚደረግ ልዩ ዝግጅትንም ያካትታል። በሮመዳን የጾሙ ወር ቤቶችን ማስዋብና ማስጌጥም የተለመደ ነው። ይሁንና ይህ የእምነቱ ወይም የጾሙ ስርዓት አካል አይደለም። በዚህ አጋጣሚ የሙስሊም ምእመናን ሁሉ እንኳን ለቅዱስ ቁርአን አደረሳችሁ እንላለን። በመጨረሻም በኢንዶኔዥያዋ ሱራባዩ ከተማ በሚገኝ ፖሊስ ጣቢያ ላይ የደረሰ የአጥፍቶ ጠፊ ፍንዳታ በትንሹ አስር ሰዎችን ማቁሰሉ ተገልጧል። ከአንድ ቀን ቀደም ብሎ በዚያችው ከተማ ውስጥ በሚገኙ ሦስት አብያተ ክርስቲያናት ላይ ሦስት የተቀነባበሩ የአጥፍቶ ጠፊ ፍንዳታዎች መድረሳቸውም ታውቋል። ሁለቱም ፍንዳታዎች የተካሄዱበት በቤተሰብም የተደራጀ አጥቂዎች የተካሄደ ሲሆን የቤተ ክርስቲያኒቱ ላይ የደረሰው ጉዳት ሁሉም መሞታቸው በተረጋገጠበት በስድስት የቤተሰብ አባላት የተቀነባበረ ሲሆን ፖሊስ ጣቢያው ላይ የደረሰው ደግሞ አንዲት የስምንት ዓመት ዕድሜ ያላት ሴት ልጅ በሕይወት የተረፈች ስትሆን በእሷ ባለችበት እና አምስት የቤተሰብ አባላት በተካፈሉበት ነው። አንዲት ሴትና ሕፃናት በዚህ በአብያተ ክርስቲያናቱ ጥቃት ተሳታፊዎች ሲሆኑ ይህ የመጀመሪያው እንደሆነም ታውቋል። እዚህ ጋር አንድ የቀጥታ ስርጭት የአፍ ወለምታ ላስተካክል። የተከበራችሁ ሙስሊም ምዕመናን እንኳን ለተከበረው ለቅዱስ ሮመዳን አደረሳችሁ። ድንቅ ነው ዜናው በቀል ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ግንቦት 6 2010 ዓ ም ምሽት ፕሮግራም ነው። በቅርቡና ከዚያም ቀደም ሲል በሞያሌ የተካሄዱትን ግድያዎች እንደዚሁም በቤንሻንጉል የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያው ሰብአዊ መብት ኮሚሽን አስታውቋል። እነዚህ ሁሉ ሥራዎች ተጠያቂነትን የሚያስከትል የሕግ የበላይነት መረጋገጥን እውን የሚያደርግ ሥራ እየሠራ ያለው ገለልተኛ በመሆኑ ነው። ገለልተኛ ባይሆን ኑሮ ተጠያቂ እያደረግናቸው ያለ ያለነው አካላት እኮ የመንግሥት አካላት ናቸው የጸጥታ አካላት እኮ ናቸው ተጠያቂ እያደረግናቸው። ገለልተኛ ያልሆነ ተቋም ይህን ላያደግ ይችላል ወይም ጥያቄ ኮሚሽነር አዲሱ ገብረ እግዚአብሔር ናቸው ለቪኦኤ ማብራሪያ ሰጥተውናል፣ ይዘነዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በነፋስ ስልክ ላፍቶ ክፍለ ከተማ በተለይ ሀና ማርያም በተባለው አካባቢ ከስድስት ሺህ ያላነሱ ቤቶች በመፍረሳቸው ተበድለናል ይላሉ ነዋሪዎች። ባለፉት ሁለት ዓመታት ከመንግሥት መፍትሄ እንዳላገኙና በዚህም በእጅጉ መማረራቸውን ገልጠዋል። የማፍረሱ ተግባር እስከ ዛሬ ያልተቋረጠ እንደሆነም ነው የሚገለጠው። መለስካቸው አመሃ የአዲስ አበባ አስተዳደር ባለሥልጣናትን ለማግኘት ያደረገው ጥረት ለዛሬ እንዳልተሳካ ጠቅሶ ግን ተከታዩን ዘገባ ደግሞ ከመላክ አልተቆጠበም። በአዲስ አበባ ከተማ ደቡብ ምዕራብ አቅጣጫ በሚገኘው ነፋስ ስልክ ላፍቶ ክፍለ ከተማ ጠርዝ ላይ ልዩ ስሙ ሀና ማርያም በሚባለው አካባቢ መንግሥት ሕገወጥ የቤት ግንባታ አካሂደዋል በሚላቸውና በከተማ አስተዳደር መካከል ላለፉት ጥቂት ዓመታት የቆየው ግጭት ሁነኛ መፍትሔ ያገኘ አይመስልም። ከሳምንት በፊት ይህ ግጭት እንደገና ተቀስቅሷል። በተለይ ባለፈው አርብ ግንቦት ሶስት ቀን 2010 ዓ ም ከሁለት ዓመት በፊት እንደተደረገው ሁሉ መልሶ የማፍረስ ተግባር መከናወኑን ነዋሪዎቹ ለቪኦኤ ተናግረዋል። በዕለቱ ደርሷል ያሉትን ጉዳትም ያስረዳሉ። ድምጻቸውን የሰጡን እነዚህ በደሉ ደርሶብናል ያሉ ሰዎች ስማቸው ይፋ እንዳይደረግ ጠይቀዋል። ተጎጂዎቹ እንደሚሉት ከሆነ ከስድስት ሺህ ቤቶች በላይ ፈርሰዋል። ቃለ ምልልሱን የሰጡን ሰዎች ዛሬ ሲሉ ባለፈው አርብ የተፈጸመውን ድርጊት መግለጻቸው እንደሆነ አድማጮቻችን ሊረዱልን አስቀድመን በትህትና እንጠይቃለን። በጣም ብዙ ቀጠና ነው። ኡራይል የሚባል አለ፣ ቀርሳ ቆንቶማ፣ ጋሮዳ የሚባል አለ፣ ወረዳ አስራ አንድ አለ፣ ጨፌ ማንጎ የሚባል አለ፣ ግራፍ ሰፈር አለ፣ መሳይ ሰፈር የሚባል አለ። ይሄ ሁላ ሰፈር ይሄ የእኛ ኤሪያ፣ ግራፍ ሰፈር እና ጋሮዳ የሚባለው ብቻ ከአንድ ሺ ዘጠኝ መቶ አባወራ በላይ የሚኖርበት ማንጎጨት ማንጎ የሚባለው ከሶስት ሺህ ምናምን አባወራ በላይ የሚኖርበት ከእርሳ ኮንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺህ አባወራ የሚኖርበት ነበረ እ ይህ ሁሉ ፈርሷለው የምትለኛውን፣ የዛሬ ሁለት ዓመት ሙሉ ለሙሉ ወድሞ ምንም የሌላቸው ዜጎች፣ ምንም በቃ ኪራይን መክፈል ያቃታቸው አቅመ ደካሞች፣ ስራ የሌላቸው፣ በልመና ላይ የተሰማሩ ዜጎች ወደ ልመና እንዲሰማሩ ነው ያደረጋቸው፣ መንግስት እነዛ ዜጎች አማራጭ ስለሌላቸው እዛው ሸራ ወጥረው እንደ ጎጆ እንደ መቀለስ አድርገው ነበረ። ዛሬ ከሌሊቱ አስራ አንድ ሰዓት ላይ መጥተው በወታደር ከበው፣ ዛሬ ሕጻናቶች ታግተው ነው ያ ነገር የተከናወነው፣ ሙሉ ፈረሳ የተደረገው ማለት ነው። ሌላው የአካባቢ ነዋሪና በደሉ ደርሶብኛል ያለ ሰውም ይህንን ይበልጥ ይዘረዝረዋል። ቁጥራችን የጋራ ወደ ሶስት ሺ ስምንት መቶ የግራር ሰፈር አንድ ሺ ዘጠኝ መቶ የማንጎ ሰባት መቶ ስልሳ ይሄ ማለት ሀና ማርያም አካባቢ ያሉ ናቸው። እነዚህ መንደሮች ሀና ማርያም አካባቢ በሁለት ሺ ስምንት ያፈረሷቸው አሁንም ድጋሚ እያፈረሷቸው ያሉት ማለት ነው። ከፈረሱ በኋላ ለምንድን ነው እናንተ እዛው የሆናችሁት? የት እንሂድ? መለሳቸው። ምን መፍትሄ እንዴት አልፈለጋችሁም ለማለት ነው መፍትሄ ያልሄድንበት ቦታ የለም። የት ሄዳቸው። ደብዳቤ እጃችን ላይ ደርሰዋል። ለምሳሌ ፐብሊክ ሰርቪስ ያለ ማስጠንቀቂያ በህገ ወጥ መንገድ ነው የፈረሰባቸው ብሎ ደብዳቤ ሰጥቶናል። የአዲስ አበባ ከተማ ምክር ቤት የሚመለከተው አካል መፍትሄ ይስጣቸው ብሎ ደብዳቤ ጽፎልናል። አሁን ትላንትና ያዚያ ሶስት የነሱ የአዲስ አበባ ከተማ ምክር ቤት ጽፎልናል። ይሄ ሁሉ ደብዳቤ እጃችን ላይ ነው ያለው፣ ያለ ምንም ማስጠንቀቂያ ለመፍረሱ። ስሟን ልትነግረኝ አልፈለገችና፣ የሶስት ልጆች እናት ነኝ አለችም ደርሶብኛል የምትለውን ችግር ታስረዳለች። የእኔ ብቻ አይደለም በሺ የሚቆጠር ቤት ነው የፈረሰ። ግን እኛ እኛ በቃ የምለውን የምንለውን ጠፍቶብናል። የምንሄድበት ቦታም አጥተናል። በጣም ተቸግረናል። መቼ ጀምሮ ነው እዚያ ቤት የሰራሽው አንቺ? እኔ ከዘጠና አምስት አመት ምበስ ጀምረው። ባለ ትዳር ነሽ? አዎ። ልጆች አሉሽ? አዎ። ስንት ልጆች አሉሽ? ሶስት ልጆች ትምህርት ቤት ገብተዋል። በዚህ ምክንያት የደረሰብሽን ችግር ካለ እስቲ ተናገሪ፣ የራስሽን። እኔ አሁን ለምሳሌ ስራ የለኝም፣ የምኖርበት እሱ ደግሞ የሚያገኘው ገቢ በፊት ቤት ነበረን፣ አሁን ተከራይተን ነው የምንኖረው። ልጆች እናስተምራለን፣ ገቢያችንና ኑሯችን አይመጣጠንም። በጣም ተቸግረናል። ከሁለት ዓመታት በፊት ቤቷ በኃይል በፈረሰበት ወቅት የሆነውንና ከዚያ ወዲህም ያጋጠማትን ችግር እንደዚህ ትዘረዝራለች። ቤቱ ሲፈርስ ባለቤትሽ ነበረ ልጆች ነበሩ። እንዴት ነበር እስቲ ንገሪኝ። ነበሩ ልጆችም ነበረኝ ባለቤትም ነበረ እና አሁን በቃ ተከራይቶ ነው የምንኖረው። ቤት ደግሞ ከሶስት ሺህ በታች የለም እኛ ደግሞ እሱ መከተላት አልቻልንም። ቢያንስ አሁን እኔ ላይ ያለ የቤት ስራ የስድስት ወር ነው በየጊዜው እያገኘሁት ከስር ከስር ነው መከትሎ እንጂ አንድ መክፈል አልችል። ምን መንግስት የለም መንግስት ማለት ህዝብ ነበረ። ይሄ ግን አይታወቅም። ኢትዮጵያ እኛ በቃ ወይ ሌላ ሀገር የለንም የምንሄድበት የተወለድነው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ መኖር አልፋለን። ይህንን ደግሞ የሚያቀልም ሰው የለም። ኢትዮጵያ ውስጥ መተሳሰብ የሚባል ወንድም ሀገር የሚባል የለም። ያለውና ጉልበት ያለው ነው የሚኖረው። ከዛሬ ሁለት ዓመት በፊት የአዲስ አበባ አስተዳደር ከንቲባ ጽህፈት ቤት ኃላፊ የነበሩት አቶ አስግድ ጌታቸውን ቪኦኤ በዚህ ችግር ዙሪያ አናግሯቸው ነበረ። በወቅቱ በሰጡት መልስ መንግስት በእርግጥ በችግር ምክንያት በሕገ ወጥ መንገድ መጠለያ የቀለሱትን ለይቶ መፍትሄ እንደሚሰጣቸው፣ አቅም ያላቸው ሕጋዊ መንገድን በመጠቀም ቤል ሊሰሩ ሲችሉ በሕገ ወጥ መንገድ በአንድ ወይም በሌላ በኩል የመሬት ወረራ የሚያካሄዱትን ግን መንግሥት እንደማይታገስ መግለጻቸው ይታወሳል። በአሁኑ ወቅት የተፈጠረውን ሁኔታ የአዲስ አበባ ከተማ አስተዳደር እንዴት እንደሚመለከተው ለመረዳት ያደረግነው ተደጋጋሚ ጥረት አልተሳካም። ምላሹን እንዳገኘን ለማቅረብ እንሞክራለን። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ ለዘገባው። መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን ያደመጣችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል። በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደውን ግድያ እንደዚሁም በቤንሻንጉል የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የምርመራ ውጤት ተጠያቂነትን ማረጋገጥ ነው ሲል ኮሚሽነሩ ሲሉ ይቅርታ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግሥት ይወግናል በሚል የሚነሱ የገለልተኛነት ጥያቄዎችም ትክክል አይደሉም ነው የሚሉት ኮሚሽነር አዲሱ የኮሚሽነሩን መግለጫ የተከታተለው እስክንድር ፍሬው ነው ተከታዩን ልኳል። በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደውን ግድያ እንደዚሁም በቤንሻንጉል ጉሙዝ የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የምርመራው ውጤት ተጠያቂነትን ማረጋገጥ አለበት ሲሉ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኝነት ጥያቄዎችም ትክክል አይደሉም ባይ ናቸው ኮሚሽነሩ የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ለጋዜጠኞች የሰጡት መግለጫ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ የሰጡበት ነው። በሞያሌ ከተማና አካባቢው የቀጠለው አለመረጋጋትና የጠፋው የሰው ህይወት ደግሞ ከተነሱ ጥያቄዎች መካከል ይጠቀሳል። ከወራት በፊት የመከላከያ ሰራዊት አባላት በወሰዱት እርምጃ ንጹሃን ዜጎች ተገልለዋል። ሰሞኑን የተፈጠረው ሁኔታም እንደዚሁ ለንጹሃን ዜጎች ህይወት መጥፋት ምክንያት ሆኗል። ስለዚሁ የተጠየቁት ኮሚሽነሩ ጉዳዩ እየተጣራ መሆኑን አብራርተዋል። ጥቃት ተፈጽመዋል እንደተባለው ትክክል ነው። ዜጎችም ተጎድተዋል። መርማሪዎቻችን በአሁኑ ሰዓት ከሳምንት በላይ እዛ ይገኛሉ። ሪፖርታቸውንም ይዘውልን ይመጣሉ። እንግዲህ ምናልባት ከምርመራ ውጤቱ በፊት ይሄ ነው የምለው ባይኖረኝም፣ ነገር ግን የምርመራው ሪፖርት ግን ተጠያቂነት ማረጋገጥ አለበት የሚለው የኮሚሽኑ እምነት ነው። ተጠያቂነት የምንለው የቃላት ጨዋታ አይደለም፣ ወይም ደግሞ ፖለቲካል ዲክሌሬሽን አይደለም፣ የፖለቲካ እወጅ አይደለም። ተጠያቂነት መረጋገጥ ለራሳችን እንደ አገር በሰላም እንድንኖር ፍትህን ያረጋገጠ ሰላም እንዲኖረን ከማድረግ አኳያ ትልቅ ሚና አለው የሚል ነው በእኛ እንደ ኮሚሽን የሚወሰደው uh, የኮሚሽኑ መርማሪዎች የሚያጣሩት ቀደም ሲል በመከላከያ ሰራዊት አባላት የተፈጸመው ግድያ ጭምር መሆኑን ዶክተር አዲሱ በተለይ ለአሜሪካ ድምፅ አስረድተዋል። የኮሚሽኑ መርማሪዎች ሁለቱንም ነው እያጣሩ ያሉት። የአንደኛውን እንግዲህ ድርጊት እያጣራን ባለንበት ሰዓት ላይ ነው፣ ሁለተኛውንም ድርጊት በዚያው ተከታትሎ የተከሰተው። ስለዚህ ሪፖርቶቹ ሁለቱም ተከታትለው እንዲመጡ፣ በአሁኑ ሰዓት መርማሪዎቻችን እዛው ፊልድ ላይ ይገኛሉ። ጨርሰው ሲያመጡልን በቀጥታ ለምክር ቤትም የሚቀርብ ነው ካልሆነ ደግሞ ኮሚሽኑ ይፋው የሆነ መግለጫ ይሰጥበታል። ኮማንድ ፖስቱ ቀደም ሲል በሰጠው መግለጫ ላይ ያንን የፈጸሙ የመከላከያ ሰራዊት አባላት በቁጥጥር ስር መዋላቸውን፣ ትጥቅም መፍታታቸውን ለፍርድም እንደሚቀርቡ ጠቅሶ ነበር። ይህ ከእናንተ ምርመራ ጋር እንዴት ነው የሚታረቀው? እንዴት ነው የምታስታረቁት? ሁለት አካላት መንስኤውን መለየት መቻል አለብን። ድርጊቱ የፈጸሙት መከላከያ ሚኒስትር የራሱ የሆነ እርምጃ ወስደዋል። ያ ጥሩ ነው። ግን የዚሁ ድርጊት መሰረታዊ መንስኤ ምን ነበረ? አባባሽ ጉዳዮችስ ምን ነበሩ? የተጣሰው ሰው የሰብአዊ መብት ጥሰት የትኛው ጥሰት ነው የሚሉ ዘገባ የግድ መሰራት አለበት። ምክንያቱም የኮሚሽኑ ምርመራ በስሜታዊነት ግብታዊነት፣ ሶሻል ሚዲያ ላይ ስለተነገረ አንዱ ሚዲያ ላይ ስላራገበው ወይ ስለተናገረው አይደለም። ትክክለኛ የራሳችን የሆነ የምርመራ ስልትና ዘዴ ስላለን በሱ ተከትለን ነው ምርመራችን የምንሰራው፣ እና መሰረታዊ መንስኤውን መለየት መቻል አለብን። የተጣሰውን መብት መለየት መቻል ስላለብን ሙያ ሊያልን እንጂ ዶክተር አዲሱ ባለፉት ሁለት ዓመታት በነበረው ዩ ቦታዎች የተፈጸሙ የሰብአዊ መብት ጥሰቶችም አሉ። ግድያዎችን ፈጸሙ ጨምሮ ክትትል ስናረቁ የተናል ሪፖርቶች አዘጋጅተናል የሚሉ ማብራሪያዎች ሰጥተዋል። ቀደም ሲል በትክክል አንዱ ሁለት ሶስት ብለው እንደአይነት ሰው ተጠያቂ አድርገናል ብላችሁ የምትናገሩት አለ በኮሚሽኑ። ለምሳሌ የጌዲዮ ዞን ሙሉ አስተዳደር ተጠያቂ ይሆነዋል። በአማራ ክልል ላይ አንዳንድ ቦታዎች ላይ ጥቃት የፈጸሙትንም ተጠያቂ ሆነዋል። በኦሮሚያ ክልል ጥቃት የፈጸሙት ፖሊሶች ተጠያቂ እንዲሆኑ ተደርገዋል። ይህንን ተጠያቂነትን ከማረጋገጥ አኳያ እየተወሰደ ያለው እርምጃ ኮሚሽኑ በአዎንታዊ መልኩ ይረዳዋል። ነገር ግን ሙሉ በሙሉ ነው ወይ ተጠያቂ የተደረጉት የሚለው ግን የክትትል ሪፖርታችን ያንን አያሳይም። ስለዚህ በሚቀጥለው ክትትል ሪፖርታችን ተጠያቂ እንዲሆኑ ምክረ ሀሳብ ሰጥተናል እና ሆኖን ከሆነ ያንኑ ደግሞ በሚቀጥለው ሪፖርታችን እንመለከተዋለን ማለት ነው። መቼ የሚቀርብ ነው ይሄ ሪፖርት? ገና እየተጠናቀረ ያለ ነው ወይስ አልቆ? ያለቀ ሪፖርት አለ፣ ያላለቀ ሪፖርትም አለ። ምክንያቱም ክትትል ማለት አንድ ጊዜ ተከናውኖ የሚያበቃ አይደለም። በየጊዜው መከናወኑን መከታተል ያስፈልጋል። በቤንሻንጉል ጉሙስ ክልል ነዋሪ በነበሩ የአማራ ክልል ተወላጆች ላይ በተፈጸመው የሰብአዊ መብት ጥሰት በርካቶች ቀያቸውን ለቀው መሄዳቸው ከሰሞኑ ዘገባዎች አንዱ ነው። ቤት ንብረታቸውን ትተው በባህር ዳር ከተማ ተጠልለው የሚገኙት የእነዚህ ተፈናቃዮች ጉዳይ በኮሚሽኑ እየተጣሩ ካሉት መካከል መሆኑን ዶክተር አዲሱ ጠቅሰዋል። በተለያዩ ማረሚያ ቤቶች የሚፈጸሙ ኢሰብአዊ አያያዞችና የማሰቃየት ተግባራትም ለኮሚሽነሩ በጥያቄነት ከተነሱት መካከል ነው። ከዚህ አንጻር በፍርድ ቤት ውሎዎች የቀረቡ አቤቱታዎችና ሌሎች መረጃዎች የአደባባይ ሚስጥር ሆነው ቆይተዋል። በቅርቡ የተለቀቁትን ጨምሮ ታዋቂ የፖለቲካ ሰዎች፣ ጋዜጠኞችና ሌሎች የቀድሞ ታሳሪዎች እነዚህን የማሰቃየት ተግባራት በተለያየ ጊዜ ለመገናኛ ብዙሀን ይፋ አድርገዋል። ኮሚሽኑ እነዚህን መረጃዎች እንዴት እንደሚመለከታቸው ማጣራትም እያካሄደ እንደሆነ ዶክተር አዲሱን ጠይቅ ያለው ተከታዩን የመለሱት ክትትል አንድ ጊዜ ብቻ የሚደረግ ሳይሆን አምና ክትትል ሪፖርት አዘጋጅተናል። ዘንድሮም ደግሞ የተፈጸመውን ጭ እንግዲህ ጨምረን የምናየው ይሆናል ማለት ነው። የመጨረሻ ብዬ ነበር። አንድ ቀደም ሲል የጥያቄና ምላሽ የሰጡበት ላንሳ። በማረ ቤቶች ውስጥ የነበሩ ታዋቂ ፖለቲከኞች፣ ጋዜጠኞች በተለይ ከኢሰብአዊነት ከሞላበት አያያዝ ጋር በተያያዘ በተለያየ ጊዜ የሚሰጧቸው መግለጫዎች አሉ። በሚዲያ ቀርበው የሚናገሯቸው የማሰቃየት ተግባራትን ጨምሮ እነዛን እናንተ በተለያዩ መገናኛ ብዙሀን ስትከታተሉ በትክክል እነዚህ ነገሮች ተፈጽመዋል ወይ ብላችሁ እነዚህን አካላት ለማነጋገር የሞከራችሁባቸው አጋጣሚዎች ሰዎችን ተጠያቂ ያደረጋችሁባቸው ሁኔታዎች አሉ ወይ? ዶክተር አዲሱ አሁን ለምሳሌ ባደረግነው የክትትል ሪፖርታችን ላይ ኢሰብአዊ የሆነ አያያዝ ድርጊት የፈጸሙ አካላትን የክትትል ሪፖርታችን ውስጥ አካተናል። ኢሰብአዊ ድርጊት የምንለው በተለያየ መልኩ ይገለጻል። ከሚቀርቡ አገልግሎቶችም ጭምር ማለት ነው። የሰብአዊ ድርጊት ደግሞ በሕጋችን የተከለከለ ነው። የእኛ የምርመራና የክትትል ሪፖርትም ተጠያቂነትን ሊያረጋግጥ በሚችል መልኩን አሁን ለሕዝብ ተወካዮች ምክር ቤት ያቀረብ ነው። ምክንያቱም ማንም ከሕግ በላይ አይደለም። ማንኛውም አይነት እስረኛ የተለያየ ስያሜ ይሰጠው፣ ሰብአዊ ክብሩን በያዘ መልኩ ሊያዝ ይገባዋል ነው ያ የሚለው ሕገ መንግስታችን ነው። ያ የሚለው የሰብአዊ መብት ድንጋጌ ሰነዶቻችን ናቸው። ከዚህ ውጭ የተገኘ አካል ግን ተጠያቂ መሆን አለበት የሚል የኮሚሽኑ እምነት ነው። መቼ የሚቀርብ ሪፖርት ነው? አሁን የጠቀሱልኝ ሪፖርት ከዚህ በተለይ ከማሰቃየት ተግባር ጋር ከኢሰብአዊ አያያዝ ጋር በተያያዘ ያሉት ቀኑ ይሄ ነው ማለት አልችልም። ምክንያቱም ምክር ቤት ነው የሚወስነው። ምክር ቤቱ ግን ቀኑ ወሱ ነው በሚልክል በሚሰጠን ጊዜ እኛ ዝግጁ ነን እሱን ለማቅረብ ማለት ነው። እንግዲህ የመጀመሪያው ዙር ሪፖርታችን ወደ ጥር አካባቢ ያልቀዋል። ሁለተኛው ደግሞ ከዛ የጨመርነው ነገር አለ፣ ወደ የካቲት አካባቢ ያለቃል። ስለዚህ እነዚህ ሪፖርቶች ሁሉንም ወደ ምክር ቤት እናቀርባቸዋል ማለት ነው። በኢትዮጵያ ሰብዓዊ መብት ኮሚሽን ላይ ከሚቀርቡት ወቀሳዎች አንዱ ገለልተኛ አይደለም የሚለው ነው። ለመንግስት ይወግናል በአገሪቱ የሚፈጸሙ የመብት ጥሰቶችንም አያጋልጥም በሚል በቅርቡ በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዘይድ ረአድ አል ሁሴን በጉብኝታቸው ማጠቃለያ ባወጡት መግለጫ ተመሳሳይ ሀሳብ አንጸባርቀዋል የኢትዮጵያ ሰብአዊ መብት ኮሚሽን ሙሉ በሙሉ ገለልተኛ እንዲሆን የበለጠ ጥረት መደረግ አለበት ነበር ያሉት ይህንኑ አስተያየት በመጥቀስ ጭምር ስለ ገለልተኝነቱ የጠየቅኳቸው የዶክተር አዲሱ ምላሽ ተከታዩ ነው እነዚህ ሁሉ ስራዎች ተጠያቂነትን የሚያስከትል የሕግ የበላይነት መረጋገጥን እውን የሚያደርግ ስራ እየሰራ ያለው ገለልተኛ በመሆኑ ነው። ገለልተኛ ባይሆን ኑሮ ተጠያቂ እያደረግናቸው ናቸው ያለነው አካላት እኮ የመንግስት አካላት ናቸው። የጸጥታ አካላት እኮ ናቸው ተጠያቂ እያደረግናቸው ያለው። ገለልተኛ ያልሆነ ተቋም ይህን ላይ ያደርግ ይችላል ወይም ጥያቄ የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ምላሽ ከሰጡባቸው ጉዳዮች አንዱ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭትና ያንን ተከትሎ የመጣው የዜጎች መፈናቀል ነው። ኮሚሽኑ በጉዳዩ ላይ ያደረገውን ማጣራት ያጠናቀቀው ከወራት በፊት መሆኑን ነው ዶክተር አዲሱ የጠቀሱት። ሪፖርቱ ለህዝብ ተወካዮች ምክር ቤት የተላከውም ከሶስት ወራት በፊት መሆኑን ያመለከቱት ይህን ሪፖርት ለምክር ቤቱ ለማቅረብ የሚያዝላቸውን ቀጠሮና የሚደረግላቸውን ጥሪ እየተጠባበቁ መሆኑንም አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ 4 ሰዓት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላቸው ስርጭት መኖሩንም እና እንድታደምጡም እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ኤችኦአር ኤን ዶት ኤምኦቢ አይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁን የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንም በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ29 ደቂቃ ነው። አስተናጋጆቻችሁ ሰሎሞን አባትና አዲሱ አበበንን። አሁን ከስልክ አስተያየቶቻችሁ ማለትም በስልክ ከላካችኋቸው አስተያየቶች ጥቂቱን እናዳምጥ። ሰላም ቪዎች እንደምን አረፈዳችሁ። አንድ አስተያየት ለመስጠት ፈልጌ ነው። በትናንትና ሁለት ጋዜጠኛ ጽዮን ከአቶ በቀለ ገርባ ጋር ያደረገችውን ውይይት የመጀመሪያውን ክፍል አዳምጫዋለሁ። ከቻላችሁ ሙሉን ፕሮግራም በአግባቡ እንድታስተላልፉልን በዚሁ አጋጣሚ መጠየቅ እፈልጋለሁ። ከዚሁ ጋር ተያይዞ የጋዜጠኛዋ አጠያየቅ ለአቶ በቀለ ገርባ ያቀረበችላቸው በግል ሕይወታቸውን እና የፖለቲካ ሕይወታቸውን የዳሰሰ ይመስለኛል። እጅግ በጣም ጥሩ የሆነ ፖለቲከኞችም ከ ፖለቲካው በስተጀርባ ጥሩ ሆነ የግል ህይወት እንዳላቸው የሚያሳይና ሰው ሰው የሚሸት በጣም ቆንጆ ፕሮግራም ስለሆነ እንዲለመድ ለማለት ነው በርቱ እናመሰግናለን ጽዮንንም በጣም አመሰግናለን አድማጮቻችን አስተያየት የላካችሁልን ማለት ነው ሌሎቻችሁንም እናመሰግናለን ግን አስተያየት መላካችሁን ቀጥሉ። በነጻው ስልካችን 2022059942 የውስጥ መስመር 14 እየደወላችሁ ላኩልን። በኢሜይልም መጠቀም ከፈለጋችሁ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስርጭቱ ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የዜናና የትንታኔውን መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንድጋብዛ አዲሱ ዚጋ እንዴት ድንቅ ሀሳብ ነው። ውብ የሆነ ሙዚቃ እንጋብዝ። በዚያ ላይ ማር እስከ ጧፍ ወይም ብራናዬ በቴሌ Jumping around, see how they all jump the the the

ከምሽቱ ሶስት ሰዓት ከ33 ደቂቃ ሆነ። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። ተከታዩ ክፍለ ጊዜ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናመሽታችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ ሴት አትሌቶች በቅዳሜው የናይጄሪያ 10 ኪሎ ሜትር የጎዳና ሩጫ ውድድርና በቻይናው ዓለም አቀፍ ማራቶን ድል ተጎናጽፈዋል። የእግር ኳስና የቡጢ ዜናዎችንም ይዘናል። አብራችሁን ቆዩ። በኦክፔክፔ ናይጄሪያ የ10 ኪሎ ሜትሩ የጎዳና ሩጫ የሴቶቹን ያሸነፈችው ኢትዮጵያዊት አትሌት ደራ ዲባ ናት። ደራ በአፍሪካው አምስት ሺህ የነሐስ ሜዳሊያ ተሸላሚ ስትሆን በአስር ሺም ሻምፒዮን ናት። በቅርቡ ለመጀመሪያ ጊዜ በማራቶን ተሳትፋም ሁለት 21 አርባ አምስት አስመዝግባለች። ቅዳሜ ዕለት ደግሞ በአስር ኪሎ ሜትሩ የጎዳና ሩጫ በ33 ደቂቃ ከ01 ሴኮንድ በአንደኝነት አጠናቃለች። ሳንድራ ፌሊክስ ቺቤቱይ ከኬንያ ሁለተኛ፣ ሌላዪቱ ኬንያዊት ዳያና ኪፕዮኬ ሦስተኛ ሆነዋል። በዚህ ኬንያ ኢትዮጵያ ኤርትራ ዩጋንዳ ሞሮኮ እስራኤል ባህሬንና ናይጀሪያ በተሳተፉበት የኦክፔክ ፔ 10 ኪሎ ሜትር የጎዳና ሩጫ ውድድር በወንዶቹ ያሸነፈው ደግሞ አሌክስ ኪቤት ከኬንያ ነው ኪቤት ቀድሞ በመሰናክል ሩጫ ኮከብ አትሊት ሲሆን በቅርቡም በግማሽ ማራቶን 59 ከ06 በመግባት ተደንቋል ቅዳሜ ዕለት ርቀቱን በ30 ከ46 በአንደኝነት ያጠናቀቀውም ሌሎቹን ሁለት የአገሩ ልጆች ሲሞን ቼፕሮትንና ቲሞቲ ሮኖን አስከትሎ ነው። ሁሉም አትሌቶች በወቅቱ ይጥል የነበረውን ዝናብ ተቋቁመው ባስመዘገቧቸው ሰዓቶች ተደንቀዋል። ወደ ቻይናው ዳሊያ ዓለም አቀፍ ማራቶን ዜና እንለፍ። በመግቢያ ላይ እንደ ገለጽኩት እዚህም የሴቶቹን በድል ያጠናቀቀችው ኢትዮጵያዊት ናት። ሙሉ ሰቦቃ ትባላለች። የሰላሳ ሦስት ዓመት ዕድሜ ያላት ሙሉ በውድድሩ መሃል ከባድ የሆድ ህመም ደርሶባት ያን ተቋቁማ ነው በድል ያጠናቀቀችው። ሁለት 21 56 ነው ጊዜዋም። የኮርሱ ሁለተኛው ፈጣን ጊዜ ተብሎ ተመዝግቦላታል። ከ 34 ኛው ኪሎ ሜትር በኋላ ሙሉ ሰቦቃ ሁለት ጊዜ በህመሙ ምክንያት ቆም ብላ ታይታለች። ያም የገባችበትን ጊዜ እንዳዘገየባት ታውቋል። ሁለተኛና ሦስተኛ የወጡት የኬንያ አትሌቶች ሆነዋል። የወንዶቹን ኤድዊን ኪቤት ኮች ከኬንያ በአንደኝነት ጨርሷል። 20817 ነው የ30 ዓመት ዕድሜ ያለው ኬንያዊ ያስመዘገበው ሰዓት። የቻይናውን ዳህሊያ ዓለም አቀፍ ማራቶን ትላንት አሸንፈው በፖዲየሙ ላይ የታዩት ሦስቱም ኬንያውያን መሆናቸው አሰልጣኛቸውን አስደስቷል። አድማጮች፣ እኔን በዚሁ ላብቃና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ አጠር ያሉ የአትሌቲክስ የእግር ኳስና የቡጢ ስፖርት ዜናዎችን ይዟል። ገዛኸኝ የኢትዮጵያ ንግድ ባንክ የተመሠረተበትን ሰባ አምስተኛ ዓመት ለማክበር ከተመረጡ መርሃ ግብሮች አንዱ የአትሌቲክስ የጎዳና ሩጫ ሲሆን ትናንት በአዲስ አበባ በድምቀትና በጠንካራ የመሸናነፍ ፉክክር ተጠናቋል። ባንኩ ከታላቁ ሩጫ በኢትዮጵያ ጋር በመተባበር ባዘጋጀው የጎዳና ሩጫ ላይ የባንኩ የዕድሜ ኩያ የሆኑ ሰባ አምስተኛ ዓመት ልደታቸውን ያከበሩ አዛውንቶችም የተሳተፉበት የአምስት መቶ ሜትር ውድድር እንዲሁም ለሕፃናትና ለባንኩ ቤተሰቦችም ተመሳሳይ የውድድር መድረክ ተዘጋጅቶ ዘና ብለው ሰንበቱን አሳልፈዋል። ቀደም ሲል በሐዋሳ በመቀሌና በባህር ዳር ከተሞች የበዓሉ ዋዜማ አትሌቲክስ ውድድሮችም ተካሂደዋል። እዚህ አዲስ አበባ ላይ መነሻና መድረሻውን መስቀል አደባባይ አድርጎ በተከወነ የሰባት ነጥብ አምስት ኪሎ ሜትር የጎዳና ሩጫ በሴቶች አትሌት ፀሐይ ገመችው የወንዶቹን ደግሞ አትሌት ጥላሁን ኃይሌ በአንደኝነት አሸንፈው እያንዳንዳቸው የሰባ አምስት ሺ ብር ሽልማቱን ወስደዋል። ሁለተኛና ሶስተኛ ያወጡትም የአርባ ና ሀያ ሺ ብር ሽልማቶች አግኝተዋል። ከአራተኛ እስከ አስረኛ ያወጡትም እንደየ ደረጃቸው የገንዘብ ሽልማቱ ተቋዳሽ ሆነዋል። በኢትዮጵያ አጠቃላይ ስፖርት እድገት ጉልህ ድርሻ ያለው የኢትዮጵያ ንግድ ባንክ የእግር ኳስና የአትሌቲክስ ስፖርት ክለቦች ያሉት ሲሆን በተለይም በአትሌቲክሱ ዘርፍ በኦሎምፒክና በተለያዩ ዓለም አቀፍ የውድድር መድረኮች የሀገር ስም በበጎ ያስጠሩ ታላላቅ አትሌቶችን ያፈራ ተቋም ነው። ከአትሌቲክስ ወደ እግር ኳስ ነክ ዜና ስናመራ ባሳለፍነው ሳምንት መጀመሪያና አጋማሽ ላይ የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ እግር ኳስ ዳኞችና የታዛቢዎች ሙያ ማህበር አስቸኳይ ጠቅላላ ስብሰባ በመጥራት በእግር ኳስ ዳኞች ላይ የደረሰውን ተደጋጋሚ ድብደባና ጉዳት አስመልክተው ተወያይተዋል። ፌዴሬሽኑና ክለቦችም በዳኞች መደብደብ የተሰማቸውን ሀዘብ በመግለጽ የሙያ ማህበራቱ ያሳለፉትን የአቋም መግለጫ በጥልቀት ተመልክተው በመፍትሄዎቻቸውም ተስማምተዋል። ዳኞችና የታዛቢ ማኅበሩ ካቀረቧቸው ጥያቄዎች አብዛኛዎቹን በመቀበል ለማሻሻል የኢትዮጵያ እግር ኳስ ፌዴሬሽን ቃል ገብቷል። ዳኞችና ታዛቢዎች በሚያጫውቱባቸው ሜዳዎች ለደህንነታቸው በቂ ጥበቃ እንደሚደረግላቸው፣ ከ2011 የውድድር ዘመን ጀምሮም የህይወት ዋስትና እንደሚገባላቸው፣ ጉዳት የደረሰባቸውን ዳኞች የሕክምና ወጪ ሙሉ በሙሉ እንደሚሸፈንና ሌሎችም የዳኞች ጥያቄዎች ከፌዴሬሽኑ በጎ ምላሽ ተሰጥቶባቸዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁነይዲን ባሻ በጋራ ስብሰባው ላይ የሚከተለውን ተናግረዋል። የወልዳያ ስፖርት ክለብ ያወጣውን የሕክምና ወጪ እንዲሁም ወደፊት በሐኪም ወደ ውጭ ሄዶ እንዲታከም ሲገለጽ በሐኪሞች ማለት ነው። ይህ በእንዲህ እንዳለ በረዳት ዳኛው ላይ ደረሰው ጉዳት ከፍ ያለ በመሆኑ ፌዴሬሽኑ የበኩሉ የበኩሉ ማድረግ ስላለበት ለተጨማሪ ድጋፍ እንዲሆነው ብር አንድ መቶ ሺህ ብር የሚሰጠው ወስነዋል። ከሁለት ሺ አስራ አንድ ዓመት ጀምሮ በማንኛውም ሜዳ ላይ ተመልካቹ ከተጫዋቾችና ከዳኞች የሚለይ አጥር ባሌለባቸው ውድድሮች እንዳይካሄዱ ይደረጋል። ችግሩ የአንድ ወገን ብቻ ሳይሆን የሁሉም ባለድርሻ አካላት ኃላፊነት መሆኑን የገለጸው የዳኞችና ታዛቢዎች ሙያ ማህበር ሰብሳቢ አቶ ግዛው ታገል በበኩሉ አስተያየቱን እንዲህ ያሰምቷል። ግንቦት ሶስት 2010 ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን የውድድር ፕሮግራም ወጥቶ በማንኛውም ውድድር የሚሰጡ አሳይመንቶች ዳኞችም ሆነ ታዛቢዎቻችን ከሞላ ጎደል ሀሳባችን የተመለሱ ስለሆነ ይህንን ማህበሩ በጥልቅ ገምግሞ ያረጋገጠ ስለሆነ ወደ ውድድር እንመለሳለን አለው። የጋራ ችግሮችን በጠረጴዛ ዙሪያ ተወያይቶና ተደማምጦ መፍትሄ የተገኘበት የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ጨዋታዎችም ከዛሬ ጀምሮ በአዲስ አበባ በአዳማና በሽሬ ስቴዲየሞች እንደሚቀጥሉ ታውቋል። በመጨረሻም ማጠር ያለ አስደሳች የቦክስ ስፖርት ዜና ይዣለሁ። ሁለቱ ኢትዮጵያውያን ወጣቶች ወንድና ሴት ናቸው። ባለፈው ሳምንት ሞሮኮ ውስጥ በተካሄደ የአፍሪካ ወጣቶች የቦክስ ሻምፒዮና በየምድባቸው አሸንፈው የወርቅ ሜዳሊያ ተሸላሚ ሆነዋል። በ49 ኪሎ ግራም ካታጎሪ የቱኒዚያ ተጋጣሚውን በሰፊ የነጥብ ልዩነት ያሸነፈው እንደ ሻው አየለ ሲሆን በሴቶች 48 ኪሎ ግራም ካታጎሪ ደግሞ ሀና ደረጀ የአልጄሪያ ተጋጣሚዋን አሸንፋ ነው የወርቅ ሜዳሊያ አገኘችው። እነዚሁ የቀላል ሚዛን ቦክስ ተወዳዳሪዎች እንደ ሻውና ሀና ቀደም ሲል ሁለት ሁለት ማጣሪያዎችን በማሸነፍ ለፍጻሜ መድረሳቸው ታውቋል። ሀናና እንደ ሻው በቅርቡ በሚደረገው የዓለም ወጣቶች ሻምፒዮና ላይ እንደሚሳተፉ ከስፍራው የደረሰው ዜና አመልክቷል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛኸኝ፣ በዚሁ እናጠናቅቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ ጽዮን ገዛኸኝ ጽዮን መስቀልና ሰሎሞን ክፍሌን እናመሰግናለን ለስፖርት ዘገባዎች። አሁን ወደ ተከታዩ ቅንብራችን እናልፋለን። አፍሪካ ነክ ርዕሶች በአዳነች ፍሳዬ። የዓለም ባንኩ ዓለም አቀፍ ፋይናንሻል ኮርፖሬሽን በአፍሪቃ በዕድሜ ርዝመትና በግዙፍነት ከሚታወቁት በሰሜን ምዕራብ ኬንያ ከሚገኙት የስደተኞች መጠለያ ሰፈር ጥናት አካሂዷል። በስደተኞቹ ሰፈሮች የንግድ ልውውጥ የተስፋፋ መሆኑንም ጥናቱ ጠቁሟል። በተንቀሳቃሽ ወይም ሞባይል ስልክ የሚካሄድ የባንክ ሥራ እና የኢነርጂ ዘርፍን የመሳሰሉት ሰፊ እድል እንዳላቸውም ጥናቱ ያመለክታል ብላለች አዳነች። በካኩና የስደተኞች ሰፈሮች ያሉ ስደተኞች ሁለት ሺህ የሚሆኑ አነስተኛ ይዘት ያላቸው የንግድ ሥራዎችን ያንቀሳቅሳሉ። ከዋይፋይ አንስቶ የታሸጉ ምግቦችን እስከ ማቅረብ ድረስ ይሄዳሉ። ከእነሱም መካከል አቶ መስፍን ጌታሆን የተባሉ ኢትዮጵያዊ ስደተኛ በስዋህሊኛ እንዲህ ይላሉ። እዚህ ስመጣ ምንም ነገር አልነበረኝም። ስለሆነም ከምንም ተነስቼ ነው የንግዱን ስራ የጀመርኩት። ሰው ቤት ተቀጥሬ ለመሥራት ሥራ ስፈልግ ነበር። አሁን ግን ይኸው እዚህ ደረጃ ላይ ነኝ። ዓለም አቀፍ ፋይናንሻል ኮርፖሬሽን የተባለው የዓለም ባንክ ቡድን ካኩማ የስደተኞች ሰፈር ሰፊ ኦፊሴላዊ ያልሆነ ኢኮኖሚ ምንጭ ያለው ቦታ እንደሆነ ገልጿል። የግል መዋለ ንዋይ አፍሳሾች እድሉን እንዲጠቀሙበትም ጥሪ አቅርቧል። በዓለም አቀፍ የፋይናንስ ኮርፖሬሽን የሚሰሩት ማይክል ቦትዛንግ ያብራራሉ። አዎን፣ የግል ዘርፍ ዓላማ ገንዘብ ማግኘት ነው። በዛው ልክ ደግሞ ለአስተናጋጁ ሕዝብና ለስደተኞች የሥራ ዕድል ያስገኛሉ። የተሻለና ዘላቂነት ያለው አገልግሎት ሊያስገኙ ይችላሉ። በ60 ዓመታቱ የዓለም አቀፍ የፋይናንስ ኮርፖሬሽን ተሞክሮ መሠረት የተገነዘብነው ነገር ይህ ነው። የአካባቢ የኢኮኖሚ እድገትንም ያመጣል። የ26 ዓመት ዕድሜ ያለው የስደተኞች ሰፈርና ጎረቤት የሆነችው ካኩማ ከተማ በ56 ሚሊዮን ዶላር የሚለካ ኢኮኖሚ ያላቸው የህዝቡ ብዛትም በትልቅነት የሀገሪቱን አስረኛ ከተማን ያክላሉ። ቤንጃሚን ኤካል ኢኩዋም ካኩማ ፔና የተባለው መጽሐፍት ቤት ባለቤት ናቸው። ከንግዳችን ሰባ ከመቶ የሚሆነው የሚገኘው ከስደተኞቹ ሰፈር ነው። በተለይም በዚህ አካባቢ ያሉት መንግስታዊ ያልሆኑ ድርጅቶች ናቸው የሚገዙት። ካለፉት አምስት ዓመታት ወዲህ የስደተኞቹ ሰፈር የህዝብ ብዛት ከእጥፍ በላይ ጨምሯል። ስደተኞቹ ከአስራ ስምንት ሀገሮች የሄዱ ናቸው። አዲሶቹ በአብዛኛው ከደቡብ ሱዳን የተሰደዱ ናቸው። ሱክሩ ኮንዚጎሉ በካኩማ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ኃላፊ ናቸው። ስደተኞቹ በሰብአዊ ረድኤት ብቻ የሚተማመኑ ናቸው ወይ የሚል ጥያቄ ሲቀርብ ቆይቷል። ዓለም አቀፍ የፋይናንስ ኮርፖሬሽን ጥናት ግን በስደተኞቹ ሰፈሮች ላይ ያለው የኢኮኖሚ ይዘት የሰብአዊ ረድኤት ድርጅቶች ከሚያቀርቡት በላይ መሆኑን አሳይቷል። ሐሰን መሐመድ አዳን የተባሉ ሶማሊ ስደተኛ የንግድ መደብሩን የጀመሩት ከዘመዶቻቸው ገንዘብ ተበድሮ መሆኑን ገልጸዋል። ይሁንና ስደተኞች ሕጋዊ በሆነ መንገድ ንብረት እንዳይኖራቸውና ንብረት እንዳያከራዩ የሚያግድ ሕግ አለ። እንደ ልባቸው ከአንድ ቦታ ወደ ሌላ መንቀሳቀስ አይችሉም። የንግድ ተቋሞችን የማስፋትም ሆነ ከኬንያውያን ጋር ተባብረው ንግድ መክፈት አይችሉም። ነጋዴው ሶማሌው ስደተኛ ሐሰን መሐመድ አዳን ታዲያ ሰነድ ያስፈልገናል ይላሉ። ስለሆነም ህጋዊ ሰነድ ያስፈልገናል። ንግድ ለመጀመር ገንዘብ ስለሚጠይቅ ረዳት እንዲኖረን ግድ ይላል። ኬንያ በስደተኞች ላይ የምታደርገው ገደብ ላይለወጥ ይችላል። ነገር ግን የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ይህን ሁኔታ ለመለወጥ እየተንቀሳቀሰ ነው። ስደተኞቹ ከረድኤት ጠባቂነት እንዲወጡ የግል ባለሀብታዎች መዋዕለ ንዋይ የሚያፈሱበት መንገድ መፈለጉ ጠቃሚ እንደሚሆን ዓለም አቀፍ የፋይናንስ ኮርፖሬሽን አስገንዝቧል። አድማጮች፣ በኬንያ የስደተኞች ሰፈር ስላለው የኢኮኖሚ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩ ነው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዳናችን እናመሰግናለን። ተከታዩ ጤና ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። እዚሁ አጠገብ ያለ ኢቦላ እንቀጥላለን። አሁን ኢቦላ ማገርሸቱን ኮንጎ ዲሞክራሲያዊት ሪፐብሊክ ባለፈው ሳምንት ውስጥ ይፋ አድርጋለች። አዲሱ በዛሬው ምሽትም የዜና ወጃችን ወቅት አቅርበነዋል ይህንኑ ታሪክ። ኢቦላ በተከሰተባት በኢኳቶር ክፍለ ሀገር ቢኮሮ አካባቢ እስካሁን 19 ሰው መሞቱ ተገልጿል። የዓለሙ የጤና ድርጅት ለኮንጎ የአንድ ሚሊዮን ዶላር አጣዳፊ ድጎማ ባለፈው ሳምንት መልቀቁንም አስታውቋል። የዓለም የጤና ድርጅት ቃል አቀባይ ታሪክ ያሴሬቪች We already have people who are on the ground. Again, the Democratic Republic of Congo has experience. ሰዎቻችንን ወደዚያው ልከናል። ዲሞክራሲያዊት ኮንጎ ሪፓብሊክ ከኢቦላ ቫይረስ ጋር እንደገና ተጋፍጣለች። ስለሆነም የአገሩ የጤና ባለሙያዎች ከዓለም የጤና ድርጅት ከድንበር የለሽ ሐኪሞችና ሌሎችም ድርጅቶች ባለሙያዎች ጋር ሆነው ይሠራሉ ወደ ቢኮሮ አካባቢም ፈጥነው ሊሰማሩ የሚችሉበት ሁኔታ ይመቻቻል። አስራ ዘጠኙ ሰዎች በሞቱበት ተመሳሳይ የትኩሳትና የደም መፍሰስ ሕመም የተያዙት ሰላሳ ዘጠኝ ሰዎች እንደነበሩ ተገልጿል። ባለፈው ዓመትም እዚያው ኮንጎ ውስጥ ሊካቲ በሚባል አካባቢ ለኢቦላ ቫይረስ መጋለጣቸው ከተነገረ ስምንት ሰዎች አራቱ መሞታቸው ተገልጿል። ኢቦላ መኖሩ የታወቀው የዛሬ 42 ዓመት ሲሆን ከዚያን ጊዜ አንስቶ ስምንት ወረርሽኞች ተከስተዋል። ግዙፍ የሚባሉ በሺዎች የሚቆጠሩ ሰዎች ሞተዋል። በአውሮፓ የዘመን አቆጣጠር ከ2014 እስከ 2016 ዓመተ ምሕረት በነበሩት ሁለት ዓመታት ውስጥ ከአራት ዓመት በፊት በተከሰተው ማለት ነው ምዕራብ አፍሪካ ውስጥ የታየው ኢቦላ ለ11 ሺህ ሰው ሕልፈት ምክንያት ሆኗል። ሦስት አገሮችን አዳርሷል። ምንም እንኳ በሙከራ ላይ ያለ አንድ አዲስ ክትባት ፍቱን ነው እየተባለ ቢሆንም አቅርቦቱ ግን እጅግ ውሱን መሆኑ ተነግሯል። ሬቢስ እየተባለ የሚጠራውን የውሻ በሽታ በመጪዎቹ ዐሥራ ሁለት ዓመታት ውስጥ ከዓለም ለማጥፋት የተጀመረው እንቅስቃሴ የሆነ የክትባት ዘመቻ ሰሞኑን ደቡባዊ ማላዊ ውስጥ ተጀምሯል። ሚሽን ሬቢስ ወይም ተልእኮ ሬቢስ የሚባለው የእንግሊዝ ግብረ ሰናይ ድርጅት አንድ የእንስሳት ሐኪሞች ያሉበትን ቡድን ወደ ማላዊ ልኳል። በሬቢስ ወይም በውሻ በሽታ ምክንያት የሚሞቱ ህጻናት ቁጥር ማላዊ በዓለም ቀዳሚውን ስፍራ ይዛ የቆየች ቢሆንም ባለፉት ሶስት ዓመታት ውስጥ ሲካሄዱ የቆዩት የክትባት ዘመቻዎች ያንን ቁጥር በከፍተኛ መጠን እንዲቀንስ ማድረጋቸው የተገለጸ ሲሆን በሶስቱ ዓመታት ውስጥ 250 ሺህ የሚሆኑ ውሾች በመላ ሀገሪቱ ተከትበዋል። ባለፈው ዓመት ዋና ከተማይቱ ብላንታየር ውስጥ በሬቢስ ምክንያት የሞተው ሰው አንድ ብቻ መሆኑን የሚሽን ሬቢስ የማላዊ ዳይሬክተር ዳግማር ሜየር ገልጸዋል። ሚሽን ሬቢስ እንዲህ ግዙፍ እንቅስቃሴ ወደ ማድረግ የገባው የዛሬ ስድስት ዓመት በሦስት ወር ጊዜ ውስጥ ደቡብ ማላዊ ውስጥ በሚገኝ አንድ ሆስፒታል ብቻ አምስት ልጆች በሬቢስ ምክንያት መሞታቸው ከተነገረ በኋላ ነው። ይህ ቁጥር በመላ አፍሪካ በአንድ ሆስፒታል ውስጥ ሲከሰት የመጀመሪያው ብቸኛውና ትልቁም እንደሆነ ተነግሯል። የሚሽን ሬቢስ የትምህርት ባለሙያ ኤሉቢ ምቦጁ ከቺቼዋ ከአካባቢ ለቪኦኤ በሰጡት ቃል ትኩረት የሚሰጡት ለሕፃናትና ለታዳጊ ልጆች መሆኑን ገልጸዋል። ሕጻናት ላይ የምናተኩረው በበዛው ጊዜ ከውሾች ጋር የበለጠ ቅርርብ ያላቸው እነርሱ በመሆናቸው ነው። ብዙ ጊዜ ደግሞ ውሻ ከነከሳቸው ምን ማድረግ እንዳለባቸው ሕጻናቱ አያውቁምና ብለዋል ሚሽን ሬቢስ በሚሰጠው ትምህርት ከአንድ ሚሊዮን በላይ ተማሪዎችና አስተማሪዎቻቸው መጠቀማቸውን የናማ ሊሙዌ አንደኛ ደረጃ ትምህርት ቤት ዳይሬክተር ግሬስ ካፔዋ ተናግረዋል። የመጨረሻው የክትባት ዘመቻ የተጀመረው ሚያዚያ ውስጥ ሲሆን ውሾች እንዳይራቡ ለማድረግ የህክምና ስራዎች እየተከናወኑ መሆኑም ተገልጿል። ይህ ሲደረግ ግን በቅድሚያ የባለቤቶቻቸው ፍቃድ ይጠየቃል። ሚሽን ሬቢስ በመላ ሀገሪቱ ካሉ ውሾች ሰባ ከመቶዎቹን የመከተብ ግብ ይዟል። ወባን ከምድረ ኢትዮጵያ በመጪዎቹ አስራ ሁለት ዓመታት ውስጥ ጨርሶ ለማጥፋት የተያያዘን እቅድ ለማሳካት እየሰራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ወይዘሮ ህይወት ሰሎሞን ለቪኦኤ የሰጡትን ቃል ጠቅሰን ቀደም ሲል ዘግበናል። ከወይዘሮ ህይወት ጋር ቃለ ምልልስ ባደረግንበት ወቅት ባለፉት አስራ አራት ዓመታት ውስጥ በየትኛውም የኢትዮጵያ ክፍል ወባ ወረርሽኝ በሚባል ደረጃ ለመከሰቱን ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠን በተለይ ባለፉት ስድስት ዓመታት ውስጥ በሰማኒያ አራት ከመቶ መቀነስ መቻሏንና በወባ የመያዝ መጠንን ደግሞ በግማሽ መቁረጧን ገልጸዋል። ከወይዘሮ ህይወት ሰሎሞን ጋር ያደረግነው ቃለ ምልልስ ባለፈው ሳምንት በሰበር ዜና ምክንያት ተቋርጦ ነበር። ዛሬ ይቀጥላሉ። መድኃኒት በጥሩ ሁኔታ ይገኛል። አሁን ለሰው የቴክኒክ ድጋፍ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ። ለህብረተሰቡ ምርመራና ና ህክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠነ ያለው እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑት ግብአቶች በሱ ገዝቶ ማሟላት ማሰራጨት ኃላፊነትን ጭምር አለብን። እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ህክምና ዙሪያ አስፈላጊ የሆነ የክህሎት ድጋፍ ይሰጣል ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ ነው የሚደረገው ሲባል እንግዲህ ከጤና ኬላ ጀምሮ የጤና ኤክስቴንሽን ሰራተኞች ወባን ለመመርመርና ለማከም አስፈላጊ ግብዓቶች ባሉበት ጤና ኬላ ላይ እንዲሟላላቸው ይደረጋል። ይህን አገልግሎት የጤና ኤክስቴንሽን ፕሮግራም በኩል ይፈጸማል። ከጤና ፊላ በላይ ያሉ ተቋማት እንደ ጤና ጣቢያ እና ሆስፒታሎች ባለውም በተመሳሳይ በላብራቶሪ የተደገፈ የወባ ምርመራ ተደርጎ አስፈላጊ የሆነ የወባ መድኃኒቶች አሉ። ያው ሳይቆራረጥ ሁሉም አይነት የወባ ግብዓቶች ለሁሉም ተቋማት በየጊዜው እንዲዳረስ ይደረጋል። በዚህ ዙሪያ ምንም ክፍተት የለም። ለህዝቡ በጣም በተደራሽነትን በማሻሻል ያው እንግዲህ የጤና ኬላዎቻችንን ስናይ በጣም ለኮሚኒቲው ቅርብ በሆነ አገልግሎትም የተደራሽነት አንጻር በጥሩ ሁኔታ ነው የወባ ምርመራና ሕክምና እየተሰጠ ያለ። እንግዲህ ምናልባትም ምርመራና ሕክምናው ከመስፋፋቱም ጋር ተያይዞ የሞት ቁጥር አሁን በከፍተኛ ሁኔታ እንዲቀንሱ የሆነው በቀላሉ አገልግሎትን የሚያገኝበት አግባብ ስለተፈጠረ የወባ ምልክቶች የሚኖሩበት ጊዜ ያው ጥሩ የሆነ የግንዛቤ ደረጃም ላይ ህብረተሰቡ የደረሰበት ሁኔታ ስላለ በአፋጣኝ ምርመራና ህክምና ዘማግኘት ቅርብ ነው። እነዚህ ጤና ተቋማት ሁሌም ክፍት ናቸው፣ አገልግሎት ሁሌም ክፍት ናቸው ሲሉ ለምሳሌ አንድ ሰው ወባ ሊሆን ይችላል የያዘው ተብሎ በተጠረጠረ ጊዜ በምን ያህል ጊዜ ውስጥ ምርመራ ማድረግ ይችላል? በምን ያህል ጊዜ ውስጥ ህክምና ማግኘት ይችላል? ለዚህ ምንም የሚቀርብ ቅድመ ሁኔታ የለም። ወባ በሽታ ምልክቶች እንደታዩ ወደ አቅራቢያው ባለ የጤና ተቋም በመሄድ አስፈላጊውን ምርመራና ህክምና ማድረግ ይችላል። እና ምን ማለት ፈልጌ ነው? አሁን ያለው አቅም፣ አሁን ያለው ቅርበት ለሰው ማለቴ ነው ምን ያህል ጊዜ ይፈጅበታል? አንድ ሰው ወባ ይዞኛል ብሎ ከጠረጠረ በኋላ ምርመራ ለማድረግና ሕክምና ለማግኘት ግፋ ቢል ምን ያህል ጊዜ ይፈጅበታል? ቢያንስ በምን ያህል ጊዜ ማግኘት ይችላል ያንን ምርመራ? አሁን ባላችሁ አቅም አሁን ባለው አቅም እንግዲህ የጤና ተቋማትን ቁጥር ጨምሯል ማለት አሁን ቢያንስ በየቀበሌው የጤና ኬላዎች አሉ እነዚህ የጤና ኬላዎች ደግሞ ከርቀትም አንፃር በምናይበት ጊዜ ለህብረተሰቡ ከመኖሪያ አካባቢ ብዙም ሩቅ አይደሉም ያን ያህል ጉዞ ላይ የሚያጠፋው ብዙ እንትን አይደለም በቀናት የተዙ ነገሮች አይደሉም በሰዓታት ውስጥ ሄዶ አገልግሎት ማግኘት ይችላል። ወባን አንዲት ሀገር ብቻዋን ልታጥፋ ትችላለች? ወባን ማጥፋት የአንድ ሀገር ብቻ ኃላፊነትም ሊሆን አይችልም። ደግሞ ከዓለም ወባን ለማጥፋት ለሚደረገው እንቅስቃሴ ሀገራት የራሳቸውን አስተዋጽኦ ማድረግ አለባቸው። ምክንያቱም ወባን በማጥፋት እንቅስቃሴ ውስጥ ያው አሁን ባለው ሁኔታ ከፍተኛ የሆነ የህብረተሰቡ ሙቭመንት አለ። በዚህ እንደሚሆንበት ጊዜ ሁሉ ሰው አስፈላጊ የሆነ ምርመራ፣ እንዲሁም ደግሞ ወባን ዙሪያ ያሉ አገልግሎቶች በበቂ ሁኔታ ከሌሉ ያው ወባን ከሀገርም ከአለምም ማጥፋት አስቸጋሪ ነው የሚሆነው። በዛም ነው ሀገራት በተቀናጀ መልኩ ለማጥፋት እንዲሰሩ፣ ይህን ደግሞ የጋራ እቅድ በማድረግ የአለም ጤና ድርጅትን እንዲሁም ደግሞ ሮልባክ ማሌሪያም ላይ በስፋት እየሰሩ ነው ያሉት። ይህ ጊዜ ገደም በማስቀመጥ ሁሉም ሀገራት ኮሚቴት ነው ወደዚህ የታሰብነትን ታርጌት ለመንፋት የሚንቀሳቀሱ ይሰራያለ። ወይዘሮ ህይወት ትልቁ ስጋት በአለም ዙሪያ መድኃኒት እየለመደ የወባ ተውሳክ እየተስፋፋ መሄድ፣ መድኃኒቶቹ እየተዳከሙ መሄድ የራሳቸው ነው እና ይሄ ስጋትስ ምን ያህል የሰፋ ነው ኢትዮጵያ ውስጥ ወይስ ምን ያህል ጠባብ ነው? ምናልባት ይሄ ከመድኃኒት መላመድ ጋር የመሳሰሉት እንደምናይበት ጊዜ የዓለም ጤና ድርጅት መርከመንድ የሚያደርገው ሀገራት የሚጠቀሙበት የወባ መድኃኒቶች በየጊዜው መፈተሻ አለባቸው። ያ በየ ሁለት አመት ውስጥ የተፈተሸ ብዙንነቱ መታወቅ አለበት የሚል ነው። ወደ እኛ ሀገር ስንመጣ ይህን እየተገበረ ያለው የምንጠቀምባቸው ሁሉንም አንድ ማሌሪያ ድራጎች ፍቱን ናቸው ወይ የሚለው ጥናት ይሰራል። በዛ መሰረት እንግዲህ አሁን ባለው ሁኔታ ያሉን ሁሉ መድኃኒቶች የምንጠቀምባቸው ሱንነታቸው አስተማማኝ ነው። ዘጠና ስምንት ፐርሰንት በላይ ኢቲካሸት ናቸው። ብዙ ችግር አይደለም ነገር ደግሞ ወደታማ ናቸው ሄድ በተለይ ደግሞ ያ የተለያዩ መድኃኒቶችን በተለያየ መንገድ ወደ ሀገራችን የሚያስገቡ የቁጥጥር ስርዓታቸው በተወሰነ መልኩ የላላ እንዲሁም ደግሞ ሀገር አቀፍ የወባ ፕሮግራሙ የሆነ ጠንካራ የሆነ የመድኃኒት አጠቃቀም ፖሊሲ የሌለበት ወይም ደግሞ የተወሰኑ ክፍሎች አለባቸው፣ ችግሩ ጎልቶ ይታያል። በተለይም ደግሞ እነዚህ የኤዥያ ሀገራ አካባቢ መድኃኒቶችን አልሲሰራም ለሚባለው ዝርያ ሞኖቴራፒ የመጠቀም ነገር አለ። ከዛ ጋር በተያያዘ አሁን እንግዲህ እሱ ነው የሚባለው የመድኃኒት ላይ ያው ሰዎች የመላመድ የመሳሰሉት ነገሮች ስጥሮች አሉ። ዞሮ ዞሮ ከስታንዳርዳቸው በታች የሆኑ መድኃኒት ሰዎች እንዲሁም ደግሞ በሞኖቴራፒ የዓለም ጤና ድርጅት እንደዚህ ካስቀመጠው የወባ መድኃኒት ፖሊሲ ሲሉ ለእንደዚህ አይነት ችግሮች እንደሚጋለጡ ነው። ሞኖቴራፒ ማለት አንድ አይነት አንድ ወጥነት ያለውን መድኃኒት አሁን ለምሳሌ በተለምዶ በብራንድ ስሙ ወይም ደግሞ አርሱሜት ሊንፋንቲ የሚባለው መድኃኒት በምናይበት ጊዜ የሁለት መድኃኒቶች ጥምረት ነው፣ ውህድ ነው። ይህ እንግዲህ ሬዚስታንስ በቀላሉ እንዳይፈጠር ያግዛል፣ የተሻለ ውጤትም አለው፣ ህክምና ምናይ በሚሰጥበት ጊዜ። ለመሆኑ አጋሮቻችሁ እንደማን ናቸው? ብዙ አጋር ድርጅቶች አሉት በወባ ላይ የሚሰሩ በዋነኝነት እንግዲህ ግሎባል ፈንድን መጥቀስ ይቻላል ዩስ ዩኒሴፍ እንዲሁም ደግሞ የተለያዩ ኢምፕሊመንቲንግ ፓርትነሮች በወባ ላይ አብረውን ይሰራሉ። ወይዘሮ ህይወት ሶሎሞን ለሰጡኝ ማብራሪያ ለጊዜው እጅግ በጣም አድርጌ አመሰግናለሁ። ስራዎቻችሁ የተሳኩላችሁ እንዲሆኑ እመኛለሁ። እግዚአብሔር ይስጥልኝ። ምን አመሰግናለሁ። ክብራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ወደ አንድ ደቂቃ አካባቢ ይቀረናል። አጠራ አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 27 ብር ከ24 2 ያ ሳንቲም ተመንዝሯል። የመሸጫ ዋጋ 27 ከ78፣ የባንክ መግዣ ዋጋ 27 ብር ከ24 ሳንቲም ነው። አንድ ዩሮ 33 ብር ከ47 ሳንቲም ነው። አንድ የእንግሊዝ ፓውንድ 36 ብር ከ59 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዛሬ ካወጣ የምንዛሪ ተመን ነው የተገኘው። ጂኦቪ ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሪዎች ሰፍረዋል። ነገ ማክሰኞ ግንቦት 7 አዎ 2010 ዓመተ ምህረት አዲስ አበባ በአብዛኛው ፀሐያማ እንደምትሆን ተተንብየዋል። ሙቀቷ ከፍተኛው 27፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። የነዳጅ ዋጋ ዛሬ 77 ብር ከዶላር ከ12 ሳንቲም ነው። የወርቅ ዋጋ 24 ካራት 99.96 ጥራት ያለው 42 ዶላር ከ34 ሳንቲም ነው ወይም 1210 ብር ከ50 ሳንቲም ነው በኢትዮጵያ ብሔራዊ ባንክ ምንዛሬ መሠረት። ለጤና ፕሮግራምም ለዚህ ለአዳዲስ መረጃዎችም አመሰግናለሁ ሰሎሞን። አድማጮች፣ ፕሮግራማችን እዚህ ላይ ተገባደደ። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍልና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በኛ በኩል ሰላም፣ ደህና እደር። Oh,